የወጣቶች አለም የጀርመን ግብረሰናይ ድርጅት ሲዎች ኤርትራዊው አባ ሙሴ ዘርአይ የመሰረቱት ኤጀንሲያ ሀበሻ ና ወጣት ጀርመናውያን የመሰረቱት ዩግንድ ሬተት ድርጅቶች ከሊቢያ ጠረፍ ስደተኞችን ለማዳን መንቀሳቀስ ካቆሙ ድርጅቶች ጥቂቶቹ ናቸው ምክንያታቸው ይለያያል በሺዎች የሚቆጠሩ ስደተኞችን ከመስመጥ ያዳኑ ድርጅቶች ኢጣሊያ ከሰው አሸጋጋሪዎች ጋር ተባብረው ሰርተዋል በሚል አንዳንዶቹ ላይ ክስ ስትመሰርት፣ ሌሎች ጭራሽ በሊቢያ ባህር ኃይል ተኩስ ተተኩሶባቸው ሸሽተዋል። እንደ ድርጅቶቹ ከሆነ በዚህ ምክንያት ባህር ሰምጦ የሚሞተው ስደተኛ ቁጥር ወደፊት ይጨምራል። ከሰው ይማራል፣ ሞኝ በራሱ ሲደርስበት ያውቃል እንደሚባለው ነገር ነው። በቃ እነዚህ ነገሮችን ነው የቀድሜው ዋቃቸው ኖሮ ሲጀመር እዛው ከሀገር የመውጣት ምንም ሀሳብ አይኖረኝም ነበር። እዛ ሆኜ በርትቼ ራሴንም ስራ ጠላክር የቀጥልበት ነበር። ኤርሚያስና ገበየው ይባላሉ። ትክክለኛ ስማቸውን ሳይሆን ለዚህ ዝግጅት እንድንጠቀምበት የሰጡን መጠሪያ ነው። ኢትዮጵያውያኑ በሊቢያ በኩል ባህር አቋርጠው ነው አውሮፓ የገቡት። የእርዳታ ድርጅትን ያዳነኝ ያዳን መንገድ ላይ እንዲሁም ነዳጅ ምናምን አልቆ መርከቧ እና እንደ ድንገት ነው በቃ የሌለ እቃ የጫነ ኮንቲነር የጫነ እንትን ነው በእንትን ጠርቶልን በሀሉ አሉ ያገናኘን ከንቱ ነው ይሄ በሬዲዮ ማለት ነው ከዛ ከነሱ ጋር ነው ያገናኘን። ነዳጅ ጨርሶ ምናምን ባህር ላይ በቃ መሀል ላይ ቆመን ነበር እና ወዲያው እንደ ድል ሆኖ በቃ መጣልን ትልቁ መርከብ ማለት ነው የፊንላንድ ይላል ገበየሁ፣ እንዴት ከመስመጥ እንደ ዳነ ሲናገር። ኤርሚያስን ያተረፈው ደግሞ የብሪታንያ መርከብ ነው። እኛ ልክ ከሊቢያ ተነስተን የአምስት ሰዓት የስድስት ሰዓት መንገድ እንደተጓዝን ነበረ አጋጣሚ እንደዚህ የመጡልን ትልቁ መርከብ መጣችልን። እነሱ ተቀበሉን። ከዛ በኋላ ወደ ሁለት ቀን የሚሆን ወይ አንድ ቀን ከግማሽ የሚሆን ተጉዘን ነበር ጣሊያን የገባ ነው። ግን ያው እነሱ ባይኖሩ ኖሮ ያው መሀል ላይ የሚፈጠረው እንግዲህ የመጣንባት ጀልባኛ የፊኛዋ ጀልባ ነች። አንዷ ጀልባ መቶ ሰላሳ ሰው ተደውጎ ነው መንቀሳቀሳት ሽን በእሷ እንግዲህ ለአምስት ሰዓት ራሱ በጣም አስቸጋሪ የነበረበት ጉዞ ነው። በሷ ለሁለት ቀን መጓዝ ማለት በጣም ይከብድ ነበረ። እኔ እሱን አላስበውም። የእነሱ ማቆም ለእኔ ምንም አይታየኝም። ስደተኛ ይቀንሳል ብዬ በፍጹም አላስብም። ምክንያቱም ኤልያስ አውሮፓ ለመግባት ዛሬ ላይም መወሰን ቢኖርበት የባህሩ ጉዞ ብቸኛው አማራጭ ነው። ለዚህ ምክንያቱ ደግሞ ሊቢያ ላይ የደረሰበት በደል ነው። ስድስት ወር የሚሆን ሊቢያ መጋዘን ውስጥ ታስሬ ነበር። ታግተን ነበር። እኔ ፊልም ላይ ነበር የማውቀው ሰው ልጅ ሲታገት። አሁንም ግን ይሄ ነገር ሊቢያ ውስጥ በትክክል አለ። እኔ ለስድስት ወር ያህል በቀን አንድ ደረቅ ዳቦ ማታ ላይ እየተሰጠን እንዳንሞት ብቻ በስድስት ወር ያህል የቆየሁበት ጊዜ ነበር። ያው መጋዘን ውስጥ ሆነን የምንሰማ የነበረው ነገር ያ ወደፊት ነው። ከዛ በኋላ ምት ወደ ኋላ ቲም እንጂ እዛ ሆነ እንደዚህ ስምንት መቶ ሰው ተገለበጠ፣ ይህን ያህል ሰው ተገለበጠ ሲባል ብዙ ጊዜ እንሰማለን። ኢትዮጵያውያኑ ባህር ሰምጦ መሞት ብቸኛ ስጋታቸው እንዳልሆነ የተረዱት ገና ሀገራቸውን እንደለቀቁ ነው። ገበየው ራሱን እስላማዊ መንግስት ሲል ከሚጠራው ቡድን አባላት እጅ እንዴት እንደተረፈ አጫውቶናል። እኔ ዳይሽ ሁሉ አጋጥሞኝ ነበረ። አይስ ማለት ነው። ከሱማሌዎች ጋር ተቀላቅለን ነበረ የምንመጣው። ተሸፋፍነች ነው የምመጩ። ማን ምን እንደሆን አይታወቅም። እና በቃ እንቅሳት ምናምን አለብኝ መስቀል እጄ ላይ ምናምን፣ እሱን ደብቀሽ ምናምን ነው የምመጩ እና ሁሉም ሱማሌ ናቸው ወይ ብሎ ሲጠይቀው አንደኛው አዎ ሱማሌ ነን አሉ። እዛ መኪናውን በቃ ይሄድ ምናምን ብለው አሳለፉን ማለት ነው። ገበየሁም ሊቢያ መጋዘን ውስጥ ታስሮ ነበር። ሁለቱም ኢትዮጵያውያን እያንዳንዳቸው ከ5000 ዩሮ በላይ ገንዘብ ከፍለው ነው ባህር የተሻገሩት። እንደ አብዛኞቹ ስደተኞች ለነሱ የከፈሉት ወዳጅ ዘመዶቻቸውና ቤተሰብ ነው። በኢጣሊያ በኩል አድርገው ጀርመን የገቡት ስደተኞች ዛሬ በአንድ የስደተኞች መጠለያ ውስጥ ይኖራሉ። የተለያየ መንገድ ይጓዙና መከራ ይቅመሱ እንጂ ሁለቱም ከአውሮፓ የጠበቁት ተመሳሳይ ነገር ነበር። ያገኙት ግን ኤርሚያስ እንደሚለው ሌላ ነው። ያው እንግዲህ ከአገር ቤት ስንወጣማ አውሮፓ ብለን ነበር የመጣ ነው። አውሮፓ ሌላ ነገር ያለ ነበር የሚመስለን፣ የተለየ ነገር ዶላር የሚገኝ ነው የሚመስለን። አትሊስት የራሴ የሆነ ቤት ይጠብቅ ነበር። ግን አብዛኛውን ጊዜን እዚህ ከመጣው በኋላ ደግሞ የማሳልፈው የነበረው በቃ ባስኬትቦል አዳራሽ ውስጥ ነው የነበር ነው። ትልቅ ሆል ውስጥ ነው። አንድ ሆል ውስጥ ሁለት መቶ ሀምሳ ሰው ሸራ አልጋ ላይ ነበር ምንተኛ የነበረው እና ይሄ ደግሞ ጭራሽ በቃ አገር ቤት ከነበረው ነገር የባሰ ነገር ነው። ቅልፍ መተኛት አንችልም። እነዚህ እነዚህ ነገሮች አሉ። እነዚህ ነገሮች በሙሉ ቀድሜ አውቄ ቢሆን ኖሮ ያልክበት ቀን ነበር። በጣም በጣም ነበር እንጂ እነዚህ ነገሮችን ቀድሜ ዋቃቸው ኖሮ ሲጀምር እዛው ከሀገር የመውጣት ምንም ሀሳብ አይኖረኝም ነበር። እዛ ሆኜ በርትቼ ራሴንም ስራ ጠናክር የቀጥልበት ነበር። ገበያውም ቢሆን ነገሮችን የተረዳው በራሱ ሲደርስ ነው። ብልጥ ከሰው ይማራል፣ ሞኝ በራሱ ሲደርስበት ያውቃል እንደሚባለው ነገር ነው። በቃ ሞኝ ችግራችን ምን እንደሆነ ታውቂያለሽ? ሚሞተውን አንሰማም የሚገባውን ነው የምናየው። ገባሽ ሀገርሽ ስትወጪ፣ የሆነ ከሀገርሽ ስትወጪ ሌላ ሀገር ላይ በደል ምናምን ሲደርስብሽ ነው እዚህ ሆኜም ሞቼል ወይ ምናምን ብለን ነው ሀገር ላይ የምናስበው ማለት ነው። ሱሱኑ ምናምን ምናምን ስታይ በቃ እዚህ ራሱ ሆኜም ሞቼል ወይ ምናምን ምናምን ብለሽ ነው የምታስቢው፣ እና በቃ ያው አረ እዛ ምን ምን ችግር አለው እዚህ መጥቶ ከመሰደድ እዛ ሰርቆ ቢበላ ይሻላል። ያ መስረቅ ራሱ ወንጀል ነው ግን በቃ ላ- ስታነጻጽር እዛ ሰርቀሽ በበይ ይሻላል። እዚህ ሆነሽ እንዳልሆንሽ ተምረሽ እንዳልተማርሽ እየተናክሽ እየተሰደብሽ ብቻ ብቻ በቃ በጣም ከባድ ጭንቀቱ ጭንቀቱ እኔ በጣም ብዙ ታስር ያለውም እዛ መንገድ ላይ ምናምን ብዙ በቃ ብዙ አሳልፍ ያለው ግን እዛ ካሳለፍ ነው ይልቅ የሚያስጠላው እዚህ ነው። በአየሩም ትያለሽ በምንም በሰዎቹም በምንም በምንም ትያለሽ። ሁለቱም ወጣቶች አውሮፓ ለመግባት ብዙ ዋጋ ከፍሏል። በህይወት ለመትረፋቸውም ፈጣሪያቸውን ያመሰግናሉ። ዛሬ ምነው እግሬን ባላነሳው ኖሮ የሚለው ገበየው ያኔ ከዚህ ውሳኔ ለመድረስ ምን እንዳነሳሳው ሳልጠይቀው አላለፍኩም። ተምሬ በቃ ላ እኔ ስራ መስራት የምፈልግበትን ነገር አላገኘሁም። በቃ ተምረን እንዳልተማርነውንም እዛ ሀገር ላይ ማለት ነው። የሚቀጠረው ሌላ ነው፣ የሚያልፈው ሌላ ነው እና በቃ ያ ነገር አልተመቻቸልንም ኝና ከበደኝና ያው መንገድ ምናምን ማሰብ ጀመርኩ። የተወሰኑ ጓደኞቼ ገብተው ነበር። ከዛ መጣው ያው እዚህ የጠበቅኩት ያው በተማርኩበት ደረጃ እንደዚሁ ቀጥዬ ማራለሁ ምናምን ብዬ ነበር ያሰብኩት። ያው እዚህ ስመጪ ደግሞ የተለያየ ነው። ለመኖር የምታደረጊ ጥረት ብዙ ነገሮች የምቀየራቸው ነገሮች አሉ። ገበየው ጀርመን ሀገር በፈለገው ፍጥነት ትምህርቱን መከታተል አልቻለም። ኤልያስን ቢሆን ከጠበቀው ኑሮ ገና ሩቅ እንደሆነ ይናገራል። ሌሎች ኢትዮጵያ የሚያውቁት ሰዎች ግን ፌስቡክ ላይ በጣም ተስማምቶሃል ይሉታል። እውነታውን ሲናገር የሚያምነው የለም። በጣም ብዙ ጊዜ እንደዚህ አሁን ጓደኞችን ማገኛቸው አሉ እንደዚህ ኦንላይን ማገኛቸው፣ ሁሉም በቃ እነሱ ለመምጣት ነው የሚፈልጉት እዚህ የሆነን እኛ ለፌስቡክ የሚሆን ለሆነ ነገር ፖስት ስታደረግ ፎቶ አምሮበታል። በቃ እነሱ ኤክስፔክት የሚያደርጉት ሌላ ነገር ተመችቷቸው፣ አንቺ ደግሞ እነሱን እንዳትመጡ ስትያቸው ያለውን ሁኔታ ስታሰገጃቸው። ላይክ ለነሱ ሌላ ጥሩ ነገር ያላሰብሽ ነው የሚመስላቸው አብዛኞቹ። እኔ ሁል ጊዜ የምነግራቸው ነገር ጭራሽ ወደዚህ እንዳታስቡት ነው ምለው። ከሊቢያ ጠረፍ ስደተኞችን በማዳናቸው ወደ አውሮፓ ስደተኞች እንዲገቡ አበረታታችኋል ተብለው ክስ የቀረበባቸው መንግስታዊና መንግስታዊ ያልሆኑ ድርጅቶች ሳይሆኑ በእነዚህ ሀገራት የሚኖረው ዲያስፖራ ይሆን ወገኖቹ ሀገራቸውን ጥለው እንዲወጡ በሌላ ተስፋ የሚሞላቸው ያው አገር ቤትም ሲመጡ ዲያስፖራዎቹን ስናያቸው በተለያዩ ነገሮች ስናይ ያ ቻሌንጅ እንዳለው እናውቃለን፣ የተወሰነ ነገር ግን በቃ እንደዚህ አልጋ በአልጋ ይሆናል ብዬ ነው ያሰብኩት፣ ይላል ገበየሁ። ምንም እንኳን አውሮፓ ውስጥ ኑሮ የተሻለ ቢሆንም አልጋ በአልጋ እንዳልሆነ የተረዳው ኤርሚያስ ጥሩ ነገር የሚያሳየውን መረጃ ብቻ በማህበራዊ መገናኛ ዘዴዎች መለጠፉ ለብዙዎች መጽናኛ እንደሆነ ይናገራል። ለምን ግን ያው እኔ የተረዳሁት ነገር ሁሉም ሰው እዚህ ሲመጣ ጭራሽ ሌላ ነገር የተሻለ ነገር አገኛለሁ ብሎ የጭንቅላት ሰላሙን ነው የሚያጣው። አብዛኛው ሰው ጭንቀት አለበት። በጣም ብዙ ህዝብ እዚህን የማያቸው ወንድሞች እህቶች አብዛኞቹ ጭንቀት አለባቸው፣ ከኔም ጀምሮ ማለት ነው። ምንም የተሻለ ነገር ያገኘ ነው ነገር የለም እና ትንሽ መጽናኛቸው እሷ ትመስለኛለች። ለዛም ይመስለኛል እንደዛም ያደረጉት። ሁለቱም ኢትዮጵያውያን ከተሞክሯቸው ለሌሎች የሚመክሩት ስደትን ጨርሶ አለመጀመሩን ነው። ምክንያቱም አንዴ እግር ከተነሳ መመለሻው ይከብዳል ነው የሚሉት። ኤርሚያስ፣ አዎ ምንም ምርጫ የለሽም ወደ ኋላ መመለስ የሚባል ነገር የምታሰቢው ነገር አይደለም። ሊቢያ ሀገሪቷ ሰላም ብትሆን ወይ ትንሽ የተሻለ የተረጋጋ ነገር ቢኖራት ወይ የሚቀበል ሰው እዛ ቢኖር ለመመለስ ታስቢያለሽ። ግን ከዛ በኋላ ከሊቢያ መመለስ ማለት አስር ቀን ሁለት ሳምንት ምናምን የሚፈጅ ድጋሚ በሰሐራ ሊቢያ መመለስ ማለት ነው። የሰሐራ ሊቢያ በጣም የሚከብድ ነው። ስለዚህ ወደ ኋላ መመለስ የሚባል ነገር አታስቢውም። ምክንያቱም መሀል ላይ አይሶች አሉ፣ ሽፍቶች አሉ። ከዛው ቀጥታ አንቺ መውጣትን ብቻ ነው የምትመርጨው። አንዴ ባህር ውስጥ ከገባሽ ከዛ በኋላ ባህር ላይ ባህር ላይም አሉ ሽፍቶች፣ ግን ያን ያህል አይደለም እንደዚህ ሰሐራ ላይ ካሉት ይሻልሻል። ስለዚህ ያለሽ ምርጫ ያው አንደኛሽ እንግዲህ ወደፊት ማለት ነው የሚቀለው። ታል ያው ጸሎት አድርገን መሄድ ነው የነበረው ምርጫችን። ጸሎት አድርገን ያው እንግዲህ ፈጣሪ በሰላም አስገብቶናል። ያለው ሌሎች በበረሃ ደርቀው ቀሪዎቹ ባህር ሰምጠው መሞታቸው በየጊዜው ይነገራል። አሁን የባህሩ ጉዞ ለከፋ አደጋ ተጋልጧል። ዓለም አቀፍ ሕይወት አድን ድርጅቶቹ ስራ ካቆሙ በኋላ በእርግጥ የስደተኞቹ ቁጥር ይቀነ ሲሆን ከጊዜ ጋር የሚታይ ይሆናል። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።